ኢትዮጵያ ውስጥ ከሚኖሩ ከሶስት ሴቶች አንዷ አስገድዶ መድፈር አሊያም የቤት ውስጥ ጥቃት እንደሚደርስባት በሐምሌ 2015 ዓ ም የዩናይትድ ስቴትስ ብሔራዊ የጤና ተቋም ኤንአይች ያወጣው ጥናት አመላክቷል። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ መገናኛ ዘዴዎች ላይ የሚሰሙ ዘግናኝ የጥቃትና የአስገድዶ መድፈር ዜናዎች ብዙዎችን ለጉዳዩ ትኩረት እንዲሰጡ አድርጓል። ከለላ ለልጆች የተሰኘው የህፃናት የወላጆችና የመምህራን መምሪያ አዘጋጅና መስራች ሰላማዊት ሙሴ ጥቃቶቹ አሁን ላይ እያገኙ የመጡት ትኩረት በጎ ቢሆንም ጥቃቶቹ ግን ድሮም የነበሩ ናቸው ትላለች። ሁለት ነገሮችን ማንሳት የምንችል ይመስለኛል። አንደኛ፣ ብዙ ንዴትና ቁጭት፣ ፍርሃት ወዘተ አለ። ያ ጥሩ ነገር ነው። እንደዚህ አይነት ስሜቶች ናቸው ማህበረሰብን ኑ ለለውጥ የሚያዘጋጁት። ሰዎች ችግር እንዳለ ሲገባቸው ነው መፍትሄ መኖር እንዳለበትን ማሰብ የሚጀምሩት እና ነሰሰርሊ ይሄ ስር ነቀል የሆነ ለውጥ ላያመጣ ይችላል። ግን አትሊስት ከግንዛቤ ከመፍጠር ሁኔታ አንጻር እንኳን ብዙ ሰዎች እንደዚህ አይነት ስሜት ሲፈጠርባቸው ጉዳዩን በጥልቅ ለማየት ትንሽ ጥረት ያደርጋሉ እና ሴቶች ጥቃት ጉዳይ ደግሞ በጣም ብዙ ጊዜ ችላ የሚባል ጉዳይ ነው እና ብዙ ሰው ለካ እውነታው ይሄ ነው ሊያስብለው ይችላል እና በጣም በሚያሳዝን ሁኔታ እንደሰማናቸው አይነት እጅግ አሰቃቂ ወንጀሎች ሲፈጸሙ ነው፣ ብዙ ጊዜ የሴት መብት ተሟጋቾች ፌሚኒስቶች፣ የመሳሰሉት ሲጮሁ ምናምን ችላ ይባላሉ፣ እያከበዳችሁ ነው ይባላሉ፣ የመሳሰሉት ግን ልክ እንደ አይነቱ ጉድ ሲሰማ ሁሉም ሰው አሀ ማለት ይጀምራሉ። በነገራችን ላይ አሁን እየተፈጠረ ያለው ነገር አዲስ ነገር እንዳልሆነ ማስታወስ አለብን። የሴቶች እና የወጣቶች የመወያያ መድረክ የሆነው የአዲስ ፓወር ሃውስ መስራች ሀና ለማ ጥቃት ምንድን ነው ስለሚለው በማህበረሰብ ውስጥ ያለው ግንዛቤ ያልዳበረ መሆኑን ትገልጻለች። ብዙ ጊዜ ጥቃት ሲባል በቃ አስገድዶ መድፈር ላይ ነው በብዛት ትኩረቱ ያለዋል። ግን አስገድዶ መድፈርን የሚያበረታቱ ጥቃቅን የሚመስሉ ነገር ግን ወደዛ የሚወስዱ ብዙ አይነት ጥቃቶች አሉ። በቤት ውስጥ ሴት ልጆቻችንን፣ ወንድ ልጆቻችንን ምን እያለን ነው እያሳደግን ያለ ነው? ሴቶች ጥቃት ደረሰብን ሲሉ ልጆቻችን፣ እህቶቻችን እናስተባብላለን ወይ? ሴት ነሽ፣ ወንድ ነህ እያለን የምንከፋፍላቸው ነገሮችስ አሉ ወይ? ምክንያቱም እነዚህ ትንንሽ እንደምት ቃላት መሰንዘር ከቤት ሲወጡ ያሉ ለከፋዎችን አስተናግደው ሲመጡ የምንላቸው ነገሮች፣ የምናቃልላቸው ነገሮች ናቸው በኋላ ላይ ተደራርበው እንዲተደራርበው ለትልልቅ ጾታዊ ጥቃቶች የሚዳርጉት ለዛ ከቤተሰብ ጀምሮ ትኩረት መሰጠት አለበት እነዚህ ነገሮች ብዬ አስባለሁ፣ ዘላቂ መፍትሄ ለማምጣት። ሁለተኛው ደግሞ በአካባቢያችን የሚደርሱ ጥቃቶችስ፣ ሴቶችና ሕጻናት ላይ ጥቃት ሲደርስ ምንድን ነው የእኛ የምናደርገው ተግባር፣ ከዛ ቀጥለን ምን ይመስላል የሚለውን በጣም እራሳችን መገምገም አለብን ብዬ አስባለሁ። እኛ ወደ መጀመሪያ አካባቢ እንደ አዲስ ባር ሃውስ ትኩረት ሰጥተን ወጣት ሴቶችን የሚያጋጥሟቸውን ነገሮች በምናይበት ጊዜ በተለይ በከተሞች ላይ ለከፋ በጣም ከባዱ ነገር ነው እና ይሄ ለከፋ ግን በቃላት ብቻ የማያቆምበት ጊዜ አለ። የመጎንተል፣ የመማታት፣ የመመላለስ በጣም ብዙ አይነት የመደብደብ ጥቃት የሚያደርሱበትም ጊዜዎች አሉ እና እነዚህ ነገሮች ሲደርሱ ወጣት ሴቶችን በምናናግራቸው ጊዜ ማህበረሰባቸው ላይ አካባቢያቸው ላይ ያሉ ሰዎች ላይ የመተማመን እድላቸው በጣም ዝቅተኛ ነው። ምክንያቱም አንቺ ሴት አይደለሽ እንዲህ ዝም ብለሽ ለምን አትሄጂም የሚላቸው ሰው ይበዛል። ወይም ዝም ብላቸው የሚያልፍ ሰው ይገባታል ብሎ አምኖ የሚያልፍ ሰው ይበዛል። ብዙዎች ኢትዮጵያ ውስጥ በጥቃት ፈጻሚዎች ላይ የሚሰጡ የቅጣት ውሳኔዎች የላሉ በመሆናቸው ወንጀሎቹ እየተባባሱ መሄዳቸውን የሚያነሱት ጉዳይ ነው። በዚህ ሀሳብ ሁለቱም እንግዶቻችን ቢስማሙም በዋናነት ግን ትኩረት ሊሰጥ የሚገባው የማህበረሰብ ግንዛቤና ውይይት መሆኑን አጽንዖት ሰጥተውበታል። በቅድሚያ ሰላማዊት ሙሴ ባለው የፍርድ ሂደትም ላይ ሆነ የተያዘበት መንገድ የመሳሰሉት ብይኖች አንዳንዶቹ ገና መጨረሻው ላይ ያልደረሱ ቢሆንም ብዙ ተቃውሞ አለ። ሁላችንም ብንሆን በጣም ማክሲመም የሆነ ቅጣት እንዲሰጥ፣ ለመቀጣጫ እንዲሆን፣ ሌላ እንደዚህ አይነት ነገር እንዳይፈጠር የመሳሰሉት እነዛን ነገሮች እንፈልጋለን ሁላችንም። በእርግጥ የህግ ባለሙያ ስላልሆንኩኝ እዚህ ላይ ብዙ ላልል ልችላለሁኝ። ግን ብዙ ጊዜ ህግ ባለሙያዎች የሚያነሷቸው ነገሮች ምንድን ነው? አንደኛ ህጉ ላይ ከተቀመጠው ውጪ ከዛ ባለፈ ልንወጣ አንችልም ነው። አይደለ? አሁን ደ ማክሲመም ስንል ለምሳሌ የሞት ቅጣት ነው። የሞት ቅጣት ብይን ብዙ ጊዜ አይተላለፍም። ቅጣቱ ያ ቢሆን ራሱ ብዙ ጊዜ በእድሜ ልክ የሚቀየርበት ሁኔታ ነው መሰለኛለሁ። ግን አይ ቲንክ ለእኔ ከዛም በልጦ የሚታየኝ ምንድን ነው ታራሚዎች በእንደዚህ አይነት ወንጀል የታሰሩ ሰዎችን እስር ቤት ከገቡ በኋላ ይሁን ሀያ ዓመትም ይሁን ሀያ አምስት ዓመትም ይሁን የተፈረደባቸውን ጊዜ በቃ እስር ቤት ተቀምጠው ራሳቸውን ገምግመው ራሳቸው አስበው አለካ ጥፋተኛ ነበርኩኝ ብለው እንዲወጡ ነው ኤክስፔክት የምናደርገው ወይንስ ሌሎች የመማሪያ መንገዶች አሉ ወይ? እኔ ሰዎች ያጠፏቸው ጥፋቶች በእውነትም ጥፋት እንደሆኑ እና ደግመው እንዳያረጓቸው ሊያስተምሯቸው የሚችሉ የተለያዩ መንገዶች አሉ ወይ? ማህበራዊ መገናኛ ብዙሃን የተደበቁ እውነቶች ብርሃን እንዲያገኙ አድርገዋል የምትለው ሀና ስለ ጥቃትና ስርዓተ ጾታ ወጣት ወንዶች ከልጅነታቸው አንስቶ መማር አለባቸው ትላለች። እኛ በብዛት ወጣት ወንዶች ላይም ትኩረት እናደርጋለን። በጣም በቀላሉ የምንሰጣቸውን እውቀቶች ለመቀበል ዝግጁ የሆኑ የማህበረሰባችን ክፍል ናቸው ብለን ስለምናስብ ወጣቶች በነሱ ግሩፖች ላይም ደግሞ በምንሰራበት ጊዜ ነጻ ውይይቶችን ፋሲሊቴት ማድረግ ትልቅ ትርጉም ያመጣል ብለን እናስባለን። መወያየት ያስፈልጋል ነው። ከሴቶች ጋር የሴቶችን ብቻ ኃላፊነት አይደለም፣ የወንዶችም የራሳቸውም ኃላፊነት ነው። ሴቶች ጋር ቀርቦ ምንድን ነው የምታሳልፊው ምን አይነት ጥቃት ደርሶብሻል በምን መልኩ ነው እኔ እንደ ወንድ ምን ማድረግ እችላለሁ እነዚህ ነገሮች እንዳይፈጠሩ የሚለው ምክንያቱም ከምናስበው በላይ ሴቶች እህቶቻችን ቢነግሩንም ባይነግሩንም እነዚህ ጥቃቶች ኢትዮጵያ ውስጥ አንዲት ሴት እስከኖረች ድረስ በሆነ መልኩ ኤክስፒሪየንስ አድርጋቸዋለች የማመን ያለማመን ጉዳይ ነው ያን ነገር ኮሚኒኬት ማድረግና አጋር መሆንን ማሳየት አለባቸው ወንዶች ብዬ አስባለሁ በእነዚህ ሁኔታዎች ላይ እና ጥቂት ሴቶች ላይ ብቻ የሚፈጸመን ጥቃት ነው ብለው ማሰብ ማቆም አለባቸው ሴቶችን እንደ ጥፋተኛ እነዚህ ጥቃቶች ሲፈጠሩ አድርገው መውሰድ ካቆሙ ሴቶችም ለውይይት የራሳቸውን ገጠመኝ ለማጋራት በጣም ዝግጁ ይሆናሉ ብዬ አስባለሁ። በተመሳሳይ ሰላም ሙሴም ሴቶችና ሕጻናት ላይ የሚደርሱ አስገድዶ መድፈርና እንዲሁም የቤት ውስጥ ጥቃቶች በዘላቂነት መፍትሄ የሚያገኙት ሕጻናትና ታዳጊዎች ላይ መስራት ስንችል ነው ትላለች። በተለይ ከህፃንነት ጀምሮ ይህን ነገር እንዴት ግንዛቤ እናዳብር በተለይ ደግሞ ህፃናት ወንዶችን ጨምሮ ስንል ሁለቱንም ወንዶችንም ሴቶችንም በደንብ አድርገን ማጠቃለል አለብን ብዬ አስባለሁ። ወንዶችን በተለይ የምንለው ምክንያቱም አድገው እንደዚ አይነት ጥቃት ሲፈጽሙ የምናያቸው ወንዶች ናቸው በብዛት። ያ ነገር ከየት ነው የሚጀምረው? ለምንድነው የደረስ ነው የሚለውን ወደ ኋላ ተመልሰን ማየት መቻል አለብን እና የምናሳድግበትን መንገድ መቀየር አለብን። በጣም በጣም በቀላሉ ለምሳሌ እምቢ ማለት እምቢ ነው የሚለውን መማር ማስተማር መቻል አለብን። ስለ ፍቃድ ማስተማር መቻል አለብን። እምቢ መባል መሸነፍ እንዳልሆነ ማወቅ መቻል አለብን። በተመሳሳይ ደግሞ ሴቶቻችንን ደግሞ እናሳድግ። እነዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ የማይታወቅበት ካለፈ በኋላ የሚታወቅበት ጊዜ አለ። ኦ ለካ ይሄ ነገር እንደዚህ አድርጎ ነው ለካ ተጽዕኖ የፈጠረብኝ እያልን ካለፈ በኋላ የምናስታውሳቸው ነገሮች አሉ። ጉዳዩ በሰዓቱ ጥቃት ስላልሆነ ወይ ትንኮሳ ስላልነበር አይደለም፣ ቋንቋው የለንም፣ አናውቅም እና ይሄንንም ማስተማር መቻል ሊኖ ቋንቋ መስጠት ለሁሉም ይሄ ነገር ልክ አይደለም ብሎ መናገር መቻል አለብን። በልጅነት እድሜ ስናስቡ ደግሞ ልጆች ልክ ባልሆነ ሁኔታ ማንም ሰው ቢያናግራቸው ቢነካቸው ቢያሳዩቸው ነው እንትንም ራሱ ይሄ ያልተገቡ ልቅ ወሲብ ፊልሞች ምናምን አይነት ነገሮችን ማሳየት ምንም አይነት ኮንተንት ፎቶም ይሁን ምን ይሁን አካልም ሆነ በፊልም የተቀረጹ ነገሮች በፎቶ የተቀረጹ ነገሮችን ማሳየት ተገቢ አይደለም፣ እንደ ትንኮሳ ነው የሚቆጠረው ያ ሁሉ ነገር እና እነዚያ ነገሮች ልክ እንዳልሆኑ ለልጆች በሚገባቸው ቋንቋ ማስተማርና ማሳየት መቻል አለብን። ያ ሲሆን ከዛ ጊዜ ጀምሮ እነዛን ግንዛቤዎች እየጨመሩ እያዳበሩ ይሄዳሉ። የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስትር በነሐሴ 11 2016 ዓ ም የህፃናት መብትን በማስጠበቁ ረገድ በአሰቃቂ ሁኔታ ተደፍራ የተገደለችውን ህጻን ሄቨን ላይ ለደረሰው ኢሰብአዊ ወንጀል ሀዘኑን ገልጾ የህጻናት ጥቃትን ለመከላከል በተለየ መልኩ የፖሊሲ አቅጣጫዎች እንዲቀመጡና ስርዓቶችን በመዘርጋት የሚፈጸሙ ጥቃቶች የሚመዘገቡበትና ተገቢ የሆነ ሁሉን አቀፍ አገልግሎት እንዲገኝ የሚደረግበት የህጻናት የመረጃ አያያዝ ስርዓት እንዲዘረጋ የቅንጅት ስራዎች እንዲጠናከሩ እያደረግኩ ነው ሲል በፌስቡክ ገጹ ላይ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ